በደቡብና በኦሮሚያ ክልሎች በሚገኙት አማሮና ሱሮ ባርጉዳ ወረዳዎች ውስጥ በተፈጠረ ግጭት አራት ሰዎች መገደላቸውን የአማሮ ወረዳ አስተዳደር አስታውቋል። የሱሮ ባርጉዳ ገላና ወረዳዎች አመራር አባላት ወደ ሕዝብ እንዳይወርዱ በኦነግ ማስጠንቀቂያ ተሰጥቷቸዋል ሲሉ የወረዳው ባለሥልጣናት ለቪኦኤ በሰጡት ቃል ከሰዋል። ግጭቱ መኖሩን እንደሚያውቅና ባለሥልጣናቱ ከኦነግ ታጣቂዎች የተሰጣቸው ምንም ማስጠንቀቂያ እንደሌለ ለቪኦኤ የገለጠው የምዕራብ ጎጂ ዞን አስተዳደር የዞኑ መንግሥት መዋቅር ሕዝቡን እያስተዳደረ ነውም ብሏል። ጥቃቱን እየፈጸመ ያለው ዘመናዊና ከባድ መሣሪያ የታጠቀ የኦነግ ኃይል ነው ብለዋል። ዘጋቢያችን ያነጋገራቸው ነዋሪዎች ከምዕራብ ጉጂ ዞን ገላናና ሱሮ ባርጉዳ ወረዳዎች አርብቶ አደሮችን ለማግኘት ያደረገው ጥረት አለመሳካቱን የጠቆመው ሪፖርተራችን ዮናታን ተከታዩን ዘግቧል። የአማሮ ወረዳ ምክትል አስተዳዳሪ አቶ ተፈራ ባንዱራ እንዳሉት በአማሮ ወረዳ ከርማ ቀበሌና በምዕራብ ጉጂ ዞን ሱሮ ባር ጉዳይ ወረዳ ትናንት ስድስት ሰዓት ተኩል አካባቢ በተነሳው ግጭት አራት ሰዎች ተገድለዋል። በጥቃቱ ከተገደሉ አርሶ አደሮች በተጨማሪ አንድ ወጣት ልጅ ቆስሎ በአማሮ ኬሌ ሆስፒታል ሕክምና የተደረገለት ሲሆን ባለፈው ሳምንትም ሶስት ሲቪሎች መገደላቸውን አስታውሰዋል። ታጋና ከኦሮሚያ ሱሮ ባር ጉዳ ወረዳ እዛ ገባው እስካሁን ድረስ አራት ሶስት ተጎድተዋል። ባለ መረጃ ስለዚህ ንብረት ቃጥሎ አለ፣ የሰው ሞት አለ። ጥቃቱ እየደረሰ ያለው ከሱሮ ባር ጉዳና ገላና ወረዳዎች በኩል ሲሆን ከወረዳዎቹ አመራሮች ጋር ተነጋግረን ችግሩን እንዳንፈታም የወረዳዎቹ አመራሮች ወደ ህዝብ እንዳይወርዱ በኦነግ ሰራዊት ማስጠንቀቂያ ተሰጥቷቸዋል ብለዋል። የሱሮ ባር ጉዳና የገላና ወረዳ አመራር ህዝብ ውስጥ መውረድ አይችልም። አንደኛ እነሱ በእነሱ ላይ ጥቃት እንዳይደርስ ስለመፈሉ የሚያወሩት ወለይ እንጂ አመራሩ ቀበሌ ላይ መግባት አይችልም። ቀጥታ የኦነግ ታጣቂ እኮ ወርዶ ከእናንተ ጋር መገናኘት አይችሉም። ስለዚህ ባንዲራ ወስታችን ትክሉ ጭምር ቀጥታ ይላል ደውሎ ለኛ። ስለዚህ ከኛ ጋር ነው ኮሚኒኬሽን መፍጠር የምትችሉት የሚለውን ነገር ያስቀምጣል። የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በበኩላቸው ግጭቱ መኖሩን አውቃለሁ፣ የዞኑ መንግስት መዋቅርም ህዝቡን እያስተዳደረ ነው ብሏል። በኦነግ ታጣቂዎችም በሱሮ ባርጉዳ አመራሮች ላይ የደረሰባቸው ማስጠንቀቂያም የለም ነው ያሉትም። የደረሰባቸው ማስጠንቀቂያ የለም፣ እያስተዳደሩ ሰው ዝም ብሎ የሚያወራ ይሆናል ቁጭ ብሎ እያስተዳደረው። ከጉጂ ኦሮሞ አንድ ሰው በጥይት እንደተመታና ከብት የመዘራረፍ ችግር በሁለቱም በኩል መኖሩን ተናግረዋል። መሀል ገብቶ እንድመለስ እያደረግ ነው። ይሄን ነው ስራ የቆየ ነው። አሁንም ትላንትና፣ ለምሳሌ ገላና ወረዳ ላይ የክር ሽማግሌዎች ላይ እየቀበሌ ተጠርቶ አመራር ተጠርቶ ውይይት ያደርገናል። ባለፈው ሳምንት የአስተዳደር ወሰን የሚያስከትለው ችግር እንጂ እንደሚባለው የታጠቁ ኃይሎች የሚያደርሱት ጥቃት አይደለም ማለታቸውን ቪኦኤ መዘገቡ ይታወሳል። የካርማጅ ጆላ ቀበሌ ነዋሪ አቶ ዘነበ ጅሎ አርሶ አደሮቻቸው ከብቶቻቸውን በሚጠብቁበትና ማሳቸውን በሚያርሱበት ጥቃት እንደሚደርስባቸው ተናግረዋል። ሰው ሞቷል። እኛ ጋር ያው በታጠቀ ኃይል ነው የኛ ህዝብ የተወረረ አርሶ አደር ከፍቶን ባሰማራበት ለማሳው በገባበት የታጠቀው ኃይል ከባድ ወረራ ወሮ አራት ሰው ገሎ አንድ ሰው ቆስሎ ሰለጠነ ኃይል ስለሆነ ምንም ያልሰለጠነ አርሶ አደር አጥቅቶ ወደ ኋላ ተመልሷል። ከመንግስት የሚደረግላቸው ክትትል አለ መኖሩን ገልጠው የሞቱ ወንድሞቻችንን አስክሬን አምጥተን ልንቀብራቸው ነው ብሏል። አንድ አምላክ እንጂ የሚመራው መንግስት የሌለ ህዝብ ነው እንደ መንግስት አካል ደርሶ ምርመራ ለማካሄድ ማን ገደለ ባይ በሌለበት፣ ያው የሞቱትን ለመቅበር እየተዘጋጀን አለ። ነገ ከነገ ወዲያ እንቀብራለን ብለናል። ሌላ የወረዳው ነዋሪ የሆኑት አቶ ተካበገንን እንዳሉት በጎጂ ኦሮሞ ውስጥ ዘመናዊና ትልልቅ መሳሪያ የታጠቁ የኦነግ ታጣቂዎች በህዝብ ላይ ጥቃት እያደረሱ ነው። ከፍት ሲጠብቅ የነበሩ በራሱ ማሳ ላይ የነበረውን ሁለት አርሶ አደር እንደገና ተገሎ ሌሎቹ የት እንደጠፉ የማይታወቅበት ሁኔታ ነው አሁን ያለው። ግጭቱን ለማስቆም የተደረገ ጥረት አለመኖሩን ተናግረው በአካባቢው ያለው የአገር መከላከያ ሰራዊትም ገለልተኛ ሆነው ሁለቱንም ህዝብ እያገለገሉ አለመሆናቸውን ገልጸዋል። የሚጠይቅ ክልልም የለ ዞንም የለንም ፌዴራልም መጥቶ የሚጠይቅ የለም። እስካሁን የሞተው ህዝብ ከሰማንያ በላይ ነው። አስራ ስድስት ቀበሌያትን ሙሉ ያጠቃለለ ግጭት ነው። ከአስራ ስድስቱ ተፈናቃይ ከአርባ አምስት ሺህ በላይ ሄዷል። ከቀን ወደ ቀን እየጨመረ ነው። አሁን ባለው ሁኔታ ወደ መቶ ሺህ ሊገባ እንደሚችል ነው። በፊት ሀያ ሶስት ሺህ አምስት መቶ አካባቢ ነበር። አሁን ወደ አርባ አምስት ሺህ ቤት ነው እየሄደ ያለው በግጭቱ ምክንያት እየደረሰ ያለው ያለው ጉዳት ከፍተኛ ነው። ግጭቱ በተደራጀ ሁኔታ የሚፈጸም የአርሶና አርብቶ አደር ግጭት መልክ የሌለው ነው ብሏል አቶ ተካቤም አካል የሚመራ በምን ሰዓት ማጥቃት እንደሚችል ስልታዊ ማፈግፈግንም እየተጠቀመ ወታደራዊ ስልት እየተጠቀመ ባህላዊ ግጭት አለመሆኑን የሚያሳዩ ብዙ ሳይንሳዊ ደግሞ በኦነግ ታጣቂዎች ደረጃ ብቻ ሊገኝ ይችላል ወይ? አሊያም መንግስት ጋር ነው ይሄ አይነት መሳሪያዎች፣ ጠመንጃዎች ያሉት። ከምዕራብ ጉጂ ዞን ሱሮ በርጉዳና ገላና ወረዳ አርብቶ አደሮችን በኪስ ስልካቸው ለማነጋገር ብንሞክርም ልናገኛቸው አልቻልንም። ግጭቱ አለመረጋጋቱን የገለጸው በአካባቢው ጸጥታ ለማስከበር የተላከው የመከላከያ ሰራዊት አዛዥ ሻለቃ ጌታቸው፣ በአካባቢው ጥቃት እያደረሰ ያለው ኃይል ኦነግ ይሁን አልሸባብ ወይም ሌላ አሸባሪ ማረጋገጫ አለኝ ብሏል። ያው ግጭት አለ ጠቃላይ ሚሰጡ መረጃ እሱ ነው። የኦነግ የኦነግ ሰራዊት ይውም የኦነግ አይ ጥቃት እያደረሰ ነው ተብሎ ይነሳል በተደጋጋሚ ጌ ኦነግ ነው አሸባብ ነው አልካይዳ ነው የሚባል አላየውትም ባይነ ለየ ከጨባይ መረጃ ያለኛል። በዚህ ጉዳይ ዙሪያ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳኒም ለማነጋገር ያደረግነው ጥረት አልተሳካም። በአንድ ሳምንት ስምንት ውስጥ ከምዕራብ ጉጂ ዞን ሱሮባድ ጉዳና ገላና ወረዳ ጋር ከሚዋስኑ ቡርጅና አማሮ ወረዳ ገጠር ቀበሌያት በተመሳሳይ ጥቃት የሞቱ ሰዎች ቁጥር 13 ደርሷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሃዋሳም